ተስፋ ለሴቶች ይህ በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ሕይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ይህ ፕሮግራም ዘወትር ቅዳሜ ከምሽቱ 2 ሰዓት ከ30 እስከ 3 ሰዓት ድረስ በ31 ሜትር ባንድ ወይም በ9500 ኪሎሄርስ አጭር ሞገድ ላይ የሚተላለፍ ፕሮግራም ነው። ተስፋ ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ እንደምናመሻችሁ እግዚአብሔር አምላካችንን እናመሰግናለን። ይህችን የተወደደች ጊዜ ስለሰጠን። አዎ እንግዲህ በዛሬው ምሽትም ለ ሰላሳ ደቂቃ አብረን ቆይታ እናደርጋለን። በዛሬው ፕሮግራማችን ውስጥ የአኩሪ አተርን ጥቅም እናያለን። እንዲሁም የእግዚአብሔርን ቃል መመገብ በሚል ርዕስ ያዘጋጀነው ጽሑፍ አለን። እስከ ፍጻሜ ቆይታችሁ እንድትከታተሉ እንጋብዛችኋለን። ሰዓት ይሆይ አኩሪያተርን በምግብነት ተጠቅመሽ ታውቂያለሽ? አዎ፣ አኩሪያተር ለብዙ አይነት ምግብ ማዘጋጃነት ይጠቅማል። ከአኩሪያተር ወተት፣ ሾርባ፣ ዘይት፣ ዱቄትና ሌሎችንም የምግብ ዘሮች ማዘጋጀት ይቻላል። ለቸኮሌት መስሪያ፣ ልክ እንደ ስጋ ለስጎ መስሪያነትም ያገለግላል። ለእሳት ማጥፊያ ቅመም መስሪያና ለመሬት ማዳበሪያነት ሁሉ ይውላል። ለሳሙና መስሪያ፣ ለሻማ፣ ለላጲስ፣ ለፕሪንተር ቀለም እንዲሁም ለልዩ ልዩ ቀለሞች መስሪያነትም ያገለግላል። አኩሪያተር ብዙ ጥቅም ያለው ምግብ ነው። ይህንን ለመግቢያ ያህል ካልን በቀጣዩ ዝግጅታችን በሰፊው እንቃኘዋለን። አሁንም አብሮነታችሁ ከእኛ ጋር ይሁን። የድሮ አባባል አለ፣ እርሱም ጥሩ ነገር በትንሽ ዕቃ ታሽጎ ነው የሚመጣው የሚል። ከዚህ አባባል የምንረዳው ትልቅ ነገር ሁል ጊዜ ጥሩ ነው ማለት አለመሆኑን ነው። እስኪ በሳህን ሙሉ ምግብ ከመብላት ጥቂት፣ ነገር ግን በጣም ጠቃሚ ንጥረ ነገሮችን ያካተተ ቢሆን የበለጠ ይመረጣል። ዛሬ ስለ አንድ ትንሽ ጥራጥሬ እናወራለን። ይህ ጥራጥሬ ትንሽ ነው ነገር ግን ለእኛ ለሰው ልጆች ጤና ትልቅ አስተዋጽኦ ያደርጋል። አኩሪያተር አኩሪያተር ለመብቀል ለም መሬት ይፈልጋል። ባሸዋማና ድንጋያማ መሬት ላይ አይበቅልም። በአምስትና ስድስት ወር ጊዜ ውስጥ ደርሶ ለመታጨድ ይበቃል። አንዳንድ ጊዜ እንደውም ከአምስት ወር ቀድሞ ሊደርስ ይችላል። በፕሮግራማችን መግቢያ ላይ ለመጠቆም እንደሞከርኩት አኩሪ አተር ለብዙ ነገሮች እንደሚውልና ለሰውነታችን ጤና ትልቅ አስተዋጽኦ እንዳለው አይተናል። አሁንም ዘርዘር ያሉ ነገሮችን እናያለን። አኩሪ አተር ፕሮቲን ወይም ሰውነት ገንቢ በሆነው የምግብ ንጥረ ነገር የበለጸገ ነው። ከሌሎች ጥራጥሬዎች በተለየ በቅባት የበለጸገ ነው። ኃይል ሰጪ በሆነው ካርቦሃይድሬት ደግሞ አነስተኛ ነው። በአኩሪያተር ውስጥ የምናገኘው ገንቢ ንጥረ ነገር በጥራቱ ከሁሉ የተሻለ ነው። ከወተትና ከስጋ ጋር የተስተካከለ ፕሮቲን በውስጡ ይዟል። ነገር ግን ከስጋና ከወተት የሚለይበት ነገር አለው። በወተትና በስጋ ውስጥ ያለው ፕሮቲን ለጤና ካለው ተስማሚነት አንጻር የአኩሪያተሩ እጅግ ተስማሚ ነው። አኩሪያተር ኦሜጋ ስሪ የተባለ አሲድ በውስጡ አለ። ይህ አሲድ ደግሞ የልብ ህመምንና የካንሰርን የመከሰት መጠን በእጅጉ ይቀንሳል። በተለይ ለህፃናት በጣም ይጠቅማል። ተፈጥሯዊው አኩሪ አተር የአመጋገብ ሥርዓት ትክክለኛ እንዲሆን ያደርጋል። ሌላው በዚህ ትንሽ በሆነ ጥራጥሬ ውስጥ የምናገኘው ጠቃሚ ንጥረ ነገር ካልሲየም ነው። ካልሲየም አጥንቶችን ጠንካራና ጤናማ እንዲሆን የሚያደርግ ንጥረ ነገር ነው። ሌሎችም ንጥረ ነገሮች እንደ ዚንክ፣ ኮፐር፣ ማግኔዚየም፣ ቫይታሚን ቢና የመሳሰሉት በአኩሪያተር ውስጥ ይገኛሉ። ታዲያ እነዚህ ሁሉ ንጥረ ነገሮች ለሰውነታችን የሚሰጡት ፋይዳ ምንድን ነው? ተመራማሪዎች አሁንም በአኩሪያተር ላይ የሚያደርጉትን ምርምር እንደ ቀጠሉ ናቸው። በየጊዜው አዳዲስ ሀሳቦችን ነው ይዘው የሚመጡት። እነዚህን አብረንኔ። አንደኛ አኩሪያተር ለልብ በጣም ጠቃሚ ነው። አብዛኛዎቹ የልብ ህመም ችግሮች ሰዎች ያመጋገብ ስርዓታቸውን ቢያስተካክሉ የማያጋጥሟቸው ናቸው። ሰውነታችን ጤናው የተጠበቀ እንዲሆን ገንቢ ምግቦችን ይፈልጋል። አብዛኛው ፕሮቲን የሚገኘው ደግሞ ከስጋ ነው። ስጋ ደግሞ ጮማ ስላለው ለሰውነት ጎጂ ይሆናል። ስብ ደግሞ በደም ውስጥ ሲበዛ የልብን ስራ ሊያወክ ይችላል። አኩሪያተር ግን በፕሮቲን የተሞላ ሆኖ ስብ ግን ፈጽሞ የለውም። ከስጋ ይልቅ ለሰውነት በጣም ተመራጭና ጤናማ ነው። ሁለተኛ፣ አኩሪያተር የጡት ካንሰርን ይከላከላል። አሁንም ድረስ የሳይንስ ተመራማሪዎች አኩሪያተር እንዴት የጡት ካንሰርን እንደሚከላከል እያጠኑ ነው። ካንሰር፣ በተለይ የጡት ካንሰር ራሱን እያበዛ በመሄድ በሰውነት ውስጥ የሚገኘውን ኤስትሮጅን የተባለውን ንጥረ ነገር ይመገባል። ጥቂት ሳይንቲስቶች እንዳረጋገጡት አኩሪያተር ከሰውነት ውስጥ ያለውን ይህንን ኤስትሮጅን የተባለውን ንጥረ ነገር በማስወገድ ካንሰር እንዳይከሰት ይከላከላል። በኤዥያ አካባቢ ስለሚኖሩ ሴቶች ልንገርሽ። እነርሱ ይህንን አኩሪያተርን በብዛት ይመገባሉ። ታዲያ እነዚህ ሴቶች ከአምስት እስከ ሰባት ጊዜ ያህል ከምዕራብ አካባቢ ሴቶች ያነሰ በጡት ካንሰር የመያዝ እድል አላቸው ማለትም ከአምስት እስከ ሰባት ጊዜ ያህል ከሌሎቹ በጡት ካንሰር የሚያዝ ዕድላቸው ያነሰ ነው ማለት ነው። ሶስተኛ አኩሪ አተር የአጥንት መሰልሰልን ይከላከላል። የአጥንት መሰልሰል ምን ማለት ነው? ብዙውን ጊዜ ሴቶች ከአምሳ ዓመት በላይ ሲሆናቸው ለዚህ ችግር ይጋለጣሉ። ምክንያቱም ከወር አበባ መቆም ጋር ተያይዞ የሚቀር ለአጥንት የሚጠቅም ንጥረ ነገር ስላለ ነው። ከዚህ የተነሳ አጥንት ሊሳሳ ሊደርቅ ይችላል። ስለዚህም በቀላሉ ይሰበራል። አኩሪ አተር ይህንን ንጥረ ነገር በውስጡ ይዟል። ስለዚህ በዚህ ዕድሜ አኩሪ አተር መመገብ አጥንት ጠንካራ እንደሆነ እንዲዘልቅ ይጠቅመዋል። ለአጥንት ጥንካሬ ትልቁ መድኃኒት ደግሞ ካልሲየም ነው። ይህ ካልሲየም በወተት ውስጥም አለ። ነገር ግን በአኩሪ አተር ውስጥ በብዛት ይገኛል። ወተት እየጠጣሽ አኩሪ አተርንም መመገብ ትችያለሽ። እንግዲህ አኩሪ አተር ድንቅ ነገር አይደለም፣ ነገር ግን ድንቅ ነገር የሠራው እግዚአብሔር ነው። ለጤናችን ይጠቅመን ዘንድ ይህንን የተሟላ ነገር የሠራው እግዚአብሔር ነው። ስለዚህ እግዚአብሔር በሰጠን ነገር እርሱን እያደነቅን ይሄንን በመመገብ ጤናችንን እንጠብቅ። ውድ አድማጮች ባለፈው ዓመት የጥያቄና መልስ ውድድር አድርገን ነበር። በዚህ ውድድር አሸናፊ ለሆናችሁትና ሙሉ አድራሻችሁን ለላካችሁልን አድማጮቻችን ሽልማቶቻችሁን በያድራሻችሁ ልከን ነበር። ሆኖም አንዳንዶቻችሁ ስላልጠየቃችሁ ወደኛ ተመላሽ ሆኗል። ተሳትፌ ሽልማት አልደረሰኝም የምትሉ አድማጮች ሙሉ አድራሻችሁን አሁንም ጻፉልን፣ መልሰን እንልክላችኋለን። ባድራሻችን 0113210134 ደውሉልን። እደግመዋለሁ፣ 0113210134 ደውሉልን። ጌታ ይባርካችሁ። ደስ ይለኛል ቤት ነው ሰማይ Ye tinau sama Ye سكه <applause> <applause> <applause> ውድ እህቴ ሆይ ምን አይነት ምግብ ነው በጣም የምትወጪው? አዎ እንግዲህ ሁላችንም የምናደንቀው ነገር አለን። የምናጣጥመው ምግቡን እንጂ ጥርሳችንን አይደለም። ወዳፋችን የምንከተው ምግብ ነው ጣፋጭ ወይም ሌላ የሚሆነው። ይህንን ልዩ ልዩ ጣዕም እንድናጣጥም የሚረዳን ደግሞ ምላሳችን ነው። ሁል ጊዜ የምንወደውን ምግብ አይነት ብቻ ብንመገብ ምን ሊሆን ይችላል? ለምሳሌ እኔ እንደዛ ባደርግ እጎዳለሁ። ምክንያቱም በብዛት ስኳር ያለባቸው ማለትም ጣፋጭ ምግቦችን እወዳለሁና፣ ሌሎች ደግሞ ስጋ ብቻ መብላት ይወዳሉ። ምርጫችን ምንም ይሁን ምን ሁሌ ግን የምንወደውን ብቻ የምንመገብ ከሆነ መጨረሻችን በሽተኛ መሆን ነው። ምክንያቱም አንድ አይነት ምግብ መመገብ ለሰውነታችን በቂ ስላልሆነ ነው። ላንቺ ሙዝ በጣም የምትወጂው ምግብ ቢሆን ይህ በጣም ጥሩ ነው። ነገር ግን ብቻውን ዋጋ የለውም። በሙዝ ውስጥ ያለውን ንጥረ ነገር በጣም ጥሩ ነው። ብቻውን ግን ሌላው ሊተካ አይችልም። አየሽ፣ እህቴ ሆይ የተመጣጠነ ምግብ ማግኘት በጣም አስፈላጊ ነው። አሁን አንድ ጥያቄ አለኝ። መጽሐፍ ቅዱስ የእግዚአብሔር ቃል ከተመጣጠነ ምግብ ጋር እንደ ተመሳሰለ ታውቂያለሽ? የእግዚአብሔርን ቃል እንዴት ነው የምንመገበው? የእግዚአብሔርን ቃል መመገብ ማለት የመጽሐፉን ወረቀት ቀዶ ማኘክና መዋጥ ማለት አይደለም። የእግዚአብሔርን ቃል መብላት የሚለው አባባል ነው። መብላት ማለት መማር ማለት ነው። ስንመገብ የሆነ ምግብ ባፋችን ውስጥ እናደርጋለን፣ እናኝከዋለን፣ ከዚያም እንውጠዋለን። የዋጥነው ምግብ ከአፋችን ወደ ጨጓራችን ያልፋል። እዚያም አስደናቂው የመፍጨት ስርዓት ይካሄድበታል። ለሰውነታችን ጠቃሚው ይለያል፣ ወደ ሰውነት ክፍልም ይላካል። ሰውነታችንም ያንን የተጣራ ምግብ ለሰውነት ግንባታ፣ ለኃይል ሰጭነትና ለበሽታ ተከላካይነት ይጠቀምበታል። ንጹህ ደም፣ አጥንት፣ ልዩ ልዩ ሴሎችም ይሰሩበታል። ትምህርትም ከመመገብ ጋር በጣም ይመሳሰላል። ልዩነቱ ምግብ በጨጓራና ባንጀት ውስጥ ሲፈጭ እውቀት በአይምሮ ውስጥ መሆኑ ነው። የእግዚአብሔርን ቃል ስንሰማ ወደ አይምሮአችን እንወስደዋለን። ስለ ሰማ ነው ወይም ስላነበብነው ቃል ማሰብ እንጀምራለን። ይህ ልክ እንደማኘክ ነው። እግዚአብሔር የተናገረንን ቃል ስናስብ ለመቀበል ወይም ላለመቀበል እንወስናለን። የትኛው ነው ጤናማ ውሳኔ? እግዚአብሔር ያለውን መቀበል ወይስ አለመቀበል? በእርግጠኝነት የእግዚአብሔርን ቃል መቀበል ወይም ማመን ነው። እግዚአብሔር እንደሚወደንና ለእኛ የተሻለውን ነገር እንደሚያውቅ ማመን አለብን። እግዚአብሔር በምሳሌ ላይ እንደተናገረው የእርሱ ቃል ሁሉ ፍጹም እንደሆነ ነው። ምሳሌ ምዕራፍ 30 ቁጥር 5 ላይ የእግዚአብሔር ቃል ሁሉ ተፈትናለች፣ እርሱ ለሚታመኑት ጋሻ ነው ይላል። ስለዚህ የእግዚአብሔር ቃል እውነተኛ መሆኑን ማመን አለብን። አንድ ጊዜ ይህንን አምነን ከተቀበልን የእግዚአብሔርን ቃል ወደ ውስጣችን አስገብተን ማሰብ እንጀምራለን። የእግዚአብሔርን ቃል በአይምሮአችን ስናስብ ተግባራዊ እርምጃው ተከትሎ ይመጣል። የእግዚአብሔር አስደናቂው ቃል የሕይወታችን አካል ይሆናል ማለት ነው። የዚያን ጊዜ ፈጨነው ማለት ነው። ሌላ ምሳሌ እንመልከት። በጎረቤታችን የማንወዳት ሴት አለች እንበል። ምናልባት ባለባበሷ በአወራሯ ወይም ልጆቿን በምታደርገው ነገር ሊሆን ይችላል። የጠላናት ሌላ ሰው መጥቶ ስለዚች ሴት መልካም ነገር ቢጠይቀን አንድ እንኳ መልካም ነገሯን መናገር አንችልም። የምታደርገው ነገር ሁሉ ያስጠላናል። የእግዚአብሔርን ቃል ደግሞ ስናስብ፣ ጎረቤቶቻችንን እንደ ራሳችን እንድንወድ ተናግሮናል። ለዚች ጎረቤቴ ፈጽሞ ፍቅር የለኝም፣ ፈጽሞ አልወዳትም ልንል እንችላለን። የእግዚአብሔር ቃል ካለ ደግሞ መውደድ አለብን። ለእርሷ ያለን አመለካከት ሊለወጥ ይገባዋል። ስለዚህ ወደ እግዚአብሔር በመቅረብ እግዚአብሔር ሆይ እባክህ ለዚች ጎረቤቴ ያለኝን አስተሳሰብ ለውጥ፣ ምክንያቱም አልወዳትም፣ ነገር ግን አንተ ጎረቤቴን እንድወድድ ትፈልጋለህ ብለሽ መጸለይ ያስፈልጋል። ከዚያም ጎረቤትሽ መታመሟን ከዚያም ጎረቤትሽ መታመሟን ሰማሽ እንበል። ከዚያም ምግብ ይዘሽላት ብትጂ ፍቅርሽን የምትገልጭበት አንዱ መንገድ ነው። አየሽ፣ የዚያን ጊዜ ነው የእግዚአብሔርን ቃል ሰማሽ የሚባለው። በውሳኔሽና በምታደርጊው ነገር ነው። ቃሉን የሕይወትሽ አካል እንዳደረግሽው የሚታወቀው የዚያኔ ነው። ቃሉን በላሽው የሕይወትሽም አንድ ክፍል አደረግሽው የሚባለው ይህ ደግሞ እግዚአብሔር ብቻ ሳይሆን አንቺንም ደስ ያሰኝሻል። ከዚያም በራስሽ ውስጥ ለውጥ ማየት ትጀምሪያለሽ። በእርግጥ ጎረቤትሽን እየወደድሻት ትመጫለሽ። ልክ ምግብ ለመብላት እንደምንተጋው ሁሉ በየቀኑ የእግዚአብሔርን ቃል ለመመገብ መትጋት አለብን። ምክንያቱም እኛ ሰዎች ነን፣ ነገሮችን በቀላሉ እንረሳለን። ስለዚህ ሁል ጊዜ በመንገዳችን መሆን እንችል ዘንድ የሚያስታውሰን የእግዚአብሔር ቃል ያስፈልገናል። አዳዲስ ነገሮችንም ለመማር ስለ እግዚአብሔር የበለጠ ለማወቅ በመንፈሳዊ ሕይወታችን ለማደግ ጥሩ አፍቃሪና ጤናማ የሆነ ግንኙነት ያለን ሰዎች ለመሆን ቃሉን እለት እለት መመገብ አለብን። ስለዚህ መጽሐፍ ቅዱስን በየዕለቱ ማንበብና ተግባራዊ ማድረግ አለብን ማለት ነው። ውድ እህቴ ሆይ፣ አንቺ መጽሐፍ ቅዱስ ላታንቢ ትችያለሽ፣ ባለመማርሽ የተነሳ ማለቴ ነው። ወይም ደግሞ የራስሽ መጽሐፍ ቅዱስ የለሽ ይሆናል። በዚህ ውስጥ ሻይዘን ይህንን የሬዲዮ ፕሮግራም መከታተልሽን ቀጤ ሌሎች የምስራች ድምፅ የሬዲዮ ፕሮግራሞችንም በየዕለቱ መከታተል ትችያለሽ። ከእነዚህ ፕሮግራሞች ውስጥ በእነዚህ ፕሮግራሞች ውስጥ የእግዚአብሔርን ቃል ትሰሚያለሽ። ይህ የእግዚአብሔር ቃል ደግሞ ዘላለማዊ ነው። ጥቂቱ የእግዚአብሔር ቃል በሕይወታችን ትልልቅ ሥራዎችን ይሠራል። እግዚአብሔር ሁላችንም እርሱን በሚገባ እንድናውቀው ይፈልጋል። ሁላችንንም ይወደናል። እስኪ ከኔ ጋር አብረን እንጸልይ። እግዚአብሔር ሆይ ስለ ተወደደው ቃልህ እናመሰግንሃለን። ቃልህ እንዴት በተሻለና ጥሩ በሆነ መንገድ መኖር እንደምንችል ያስተምረናል እንድንመገበው እርዳን። በውስጣችን በልባችን አስቀምጠን ከኀጢአት ማምለጫ እንዲሆንልን እንለምናሃለን። ሁል ጊዜ ቃልህን መመገባችንን እንድንቀጥል እርዳን። ከራሳችን ማንነት ወጥተን በአንተ መንገድ መሄድ እንድንችልም ጭምር አንተ እርዳን። በጌታ በኢየሱስ ስም አሜን።

ውድ አድማጮች፣ ባለፈው አመት ጥያቄና መልስ ውድድር አድርገን ነበር። በዚህ ውድድር አሸናፊ ለሆናችሁትና ሙሉ አድራሻችሁን ለላካችሁልን አድማጮቻችን ሽልማቶቻችሁን በያድራሻችሁ ልከን ነበር። ሆኖም አንዳንዶቻችሁ ስላልጠየቃችሁ ወደ እኛ ተመላሽ ሆኗል። ተሳትፌ ሽልማት አልደረሰኝም የምትሉ አድማጮች ሙሉ አድራሻችሁን አሁንም ጻፉልን መልሰን እንልክላችኋለን በአድራሻችን 0113210134 ደውሉልን እደግመዋለሁ 0113210134 ደውሉልን ጌታ ይባርካችሁ

እግዚአብሔር እንግዲህ የተወደዳችሁ አድማጮች፣ ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። በፕሮግራማችን ላይ ያላችሁን አስተያየት፣ ምክር፣ ልዩ ልዩ መጣጥፎች፣ ግጥሞች ቢኖራችሁ በአድራሻችን ጻፉልን። እኛም ጠቃሚነቱን ገምግመን አየር ላይ እናውላለን። እስካሁን ቆይታችሁ ፕሮግራማችን ስለተከታተላችሁ ጌታ አብስቶ ይባርካችሁ። እስካሁን ሳስተናግዳችሁ አብሬያችሁ የቆየሁት እኔ አስራት ፈይሳ ነኝ። ከመሰናበቴ በፊት አድራሻችንን አስታውሳችኋለሁ። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ

ፈርኦንቻሳድዴ ዳግም ባርያ ውል አደረገኝ በሰረገላው ብዛት በሰልፉ ሲነሳብኝ ባእም በፊቴ ሞልቶ ተደክለውብኝ ማለፊያ መንገድ ተብቶኝ በብላተ ጌታ ግን ቃሉን ሰጠኝ

ጌታ ቅን ቃሉን ሰጠኝ፣ ብርሃኑን አበራልኝ፣ ባህሉን እንዲት ገብለው